የርዕሰ መስተዳድር ሹምሽር ብቻ ነው የተደረገው ወይስ ሌላም የስልጣን ሽግሽግ ወይም የሹምሽር ተደርጓል? አንድ ለምንስ ነው በዚህ ሰዓት የርዕሰ መስተዳድር እንኳን ቢሆን ለምንድን ነው ሹምሽሩ የተደረገው? የቀድሞ የሀረሪ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ሙራድ አብዱልሃዲ ከፕሬዚዳንትነት ስልጣናቸው ለመነሳት ጥያቄ አቅርበው ነበር። ይሄ ጥያቄ በተለያዩ ምክንያቶች መልስ ሳያገኝ እንደዘገየ ነው የተነገረው። ቀደም ሲል ነጋሽ እንዳልከው የቀድሞውን በተለይም ለረዥም ዓመታት በመምራት የሚታወቁ ናቸው። አቶ ሙራድ አብዱል ሀዲ እሳቸውን ከስልጣናቸው በማንሳት አቶ ኡርዲን በድሪ ፕሬዚዳንት አድርጎ ሰይሟቸዋል። አቶ ኡርዲን በሀረር መምህራን ኮሌጅ ዲን ሆነው ሰርተዋል። የሀረር ትምህርት ቢሮ ምክትል ኃላፊ ሆነውም ሰርተዋል። የፓርቲው ወይም የሀረሪ ብሔራዊ ሊግ ሊቀመንበር የነበሩ ናቸው። የባህልና ቱሪዝም ቢሮ ኃላፊም ሆነው የሰሩ ሲሰሩ የነበሩ ሰው ናቸው። ምናልባት ይሄ ሹምሽር አጠቃላይ ኢትዮጵያ ውስጥ ካለው የለውጥ ሂደት ጋር ይያያዝ ይሆን? አንዳንድ መስተዳድሮች ለምሳሌ የሶማሌ ክልላዊ መስተዳድር እንዲህ አይነት ሹምሽር ወይም ለውጥ ተደርጓል። የሀረሩም ከዛ ጋር የሚያያዝ ይሆን? ከሞላ ጎደል ከዛ ጋር የሚያያዝ ነው ብሎ መውሰድ ይቻላል። ምክንያቱም የቀድሞ ፕሬዚዳንት የነበሩት አቶ ሙራድ ለረዥም ዓመታት ክልሉን ሲመሩ የነበሩ ፕሬዚዳንት ናቸው። ብዙ ችግሮች የሚነሱበት ክልል ነው። እንዳልከው ግልጽ ባይሆንም፣ አቶ ሙራድ የመልቀቂያ ጥያቄ በሀገር አቀፍ ደረጃ የተጀመረው ለውጥ በተጀመረበት ወይም የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የቀረበ ጥያቄ ነው የነበረው ጥያቄውን እንዳቀረቡ የክልሉ ምክር ቤት ጥያቄያቸውን መቀበሉ ተገልጦ ነበረ በሚዲያ ምንድን ነው ምክንያቱ የሚለው ነገር አሁንም ግልጽ ባይሆንም ጥያቄያቸውን ያቀረቡት ያንኑ ጊዜ ተከትሎ ነው እና በአገር አቀፍ ደረጃ የተጀመረው የዚህ የለውጥ እንቅስቃሴ በተለያዩ አካባቢዎች ላይ በአንድም በሌላም ሲተገበር እያየን ስለሆነ የዚህ የሀረሪ ጉዳይም ከዛ ጋር የሚያዝ ነው ብሎ ማንሳት ይቻላል። እንዴት ነው አሁን ሀረር አንደኛ በቆሻሻ ክምር የቆሻሻ መድፊያ በተለይ በአካባቢው ያለው የኦሮሚያ መስተዳድር ባለመፍቀዱ ነው ተብሏል። ሁለተኛ የውሃ ችግር አሁንም በአካባቢው ያለው የኦሮሚያ መስተዳድር ባለስልጣናት ወደ ከተማው የሚሄድ ውሃ ቧንቧውን በመስበራቸው ነው የሚል ዜና ነበረ። ህግና ስርዓትም ሀረርና አካባቢው የለም ነው የሚባለው። ወጣቶች እየተነሱ መኪና አስቁመው ይዘርፋሉ። አንዳንዴም ደግሞ እንደ ግብር አይነት ያስከፍላሉ። ሰዎች እርስ በርስ ተጋጭተው የሚዳኛቸው የለም ነው የሚባለው። ሀረር ብቻ ሳይሆን በዛ አካባቢ ያለው የኦሮሚያ መስተዳደርም ጭምር። ይሄ ይሄ እንዴት ነው አሁን ተቃሏል? ከሞላ ጎደል ችግሩ ለረሳ ጥረቶች እየተደረጉ እንደሆነ እንሰማለን። ይሄ መዋቅራዊ የሆነውን አደረጃጀት ካየን ነጋሽ፣ የሀረሪ ብሔራዊ ክልላዊ መንግስት በሀረሪ ብሔራዊ ሊግ እና በኦህዴድ መራሽ ወይም በቅርቡ ስሙን የቀየረው የኦዴፓ ፓርቲ በጋራ የሚያስተዳድሩት ክልል ነው። ጂኦግራፊካል የሆነው አተላለልም ቢሆን የሀረሪ ክልል የኦሮሚያ ወይም የኦሮምኛ ቋንቋ ተናጋሪ የሆኑ አካባቢዎችን በስሩ የሚያካትት ነው። እንግዲህ ከዚህ ከአሁን ቀደም ሲል ካነሳው ችግር ጋር የተያዘው ነገር የተለያዩ ጉዳዮች ይነሳሉ። የክልሉ ሰዎች ደግሞ የሚሰጡት መልስ አንዳንዱ ከሚነሳው ጥያቄ ጋራ ትንሽ የሚጣረስ ነው። ተቋርጦ የነበረው መስመር የኦሮምኛ ቋንቋ የሚናገሩ ሰዎች ያሉበት በሀረሪ ብሔራዊ ክልላዊ መንግስት የሚገኝ አንድ ወረዳ ላይ ተመስርቶ የሚመጣ ውሃ ነው። ምናልባት ማህበራዊ ድረገጾች ወጥቶ የነበረ አንድ ደብዳቤ እንደሚያሳየው ከሆነ አካባቢው ላይ አንድ ሺ አምስት መቶ የሚሆኑ ወጣቶች ስራ ፈተዋል። ስራ መያዝ አለባቸው፣ ክልሉ እነዚህን ሰዎች ሊደግፍ ይገባል የሚሉ ነገሮች ወጥተው ነበር። ነገር ግን የክልሉ ይሄ ጉዳይ የሚመለከተው አካል በወቅቱ ምላሽ ባለመስጠቱ አሁን ለተፈጠረው ችግር መንስኤ የሆነውን ውሃን የማቋረጥ ነገር ወጣቶች ወይም በዛ አካባቢ ያሉ ሰዎች አድርገዋል የሚል ነው። የክልሉ የስራ ኃላፊዎች ደግሞ እንግዲህ ከወተር ፓምፕ ወይም ከዛ ውሃ አቅርቦት ላይ የነበረ መብያ ወይ መሳቢያ ማሽን መበላሸቱ ነው ፣ ቴክኒካዊ ነው። የሀረር ከተማ የውሃ መቆራረጥ ችግር ግን ፖለቲካዊ እንድምታ ያለው ነው የሚለው ነው ብዙዎችን የሚያስማማው ነገር። ችግሩ አሁንም አለ፣ በተወሰነ ደረጃ ተቃሏል። መሳይ ተክሉ፣ ለሰጠህን አስተያየት በጣም አመሰግናለሁ። እንደተለመደው